ወዳአፎም ኢሱ የሰላምና የነፃነት ዋጋ ከጤና ጋር ያመሳስለዋል። ኢሳያስ እንደነገረኝ ጤና ሲገኝና በእጃችን ሲሆን የረከሰ ስናጣው ዋጋ የሚያስከፍል ነው። ሰላምም እንዲሁ ሲኖር የረከሰ፣ ሲጠፋ ግን ዋጋ የሚያስከፍል ነው። ሰላም የነጻነት፣ ነጻነት ደግሞ የብልጽግና እናት ነች። ከጤና ውጭ ሀብት ከንቱ ነው። ከሰላምና ነጻነት ውጭ ብልጽግናም ህልም ብቻ ነው። በሰላምና በነፃነት የሚጎዳ በጦርነትና በብጥብጥ የሚጠቀም ማን ነው? ሁላችንም ከሰላም የሚገኘውን ትርፍ ለመቋደስ ግጭት፣ አለመግባባት እንዳይፈጠር ሳይሆን ሲፈጠር የምንፈታበትን ጥበብ እንዲሰጠን እንድንለማመድ እንለምናለን። ሁለት ሰዎች በሁሉ የሚስማሙ በምንም የማይለያዩ ከሆነ አንደኛው ሰው አያስፈልግም፣ የሚያክለው ነገር የለምና። ልዩነት ካወቁበት አትራፊ ነው። ሰበቃ ግጭትና ፍጭት ባይኖሩ እሳት ባልነደደ ነበር። እሳት የሁለት ድንጋይ ግጭት ውጤት ነውና እህልም አይፈጭም ነበር። መኪናም መሬት ነክሶ አይሽከረከርም ነበር። የማንፈልገው ግጭት ሳይሆን ጥላቻ፣ ፍጭት ሳይሆን ጭፍለቃ፣ መከራከር ሳይሆን መሰዳደብ፣ በሐሳብ መፋለምን ሳይሆን ከወንድም ምህት ጋር የጥፋት ጦርነት ማወጅና ለዛ ጭካን የተሞላበት ጀግንነት መሰለፍ ግን ከንቱ ነው። ችግር ለምን ተፈጠረ ሳይሆን ምን ትምህርት አገኘን፣ እንዳይደገም ምን እንስራ ብሎ በይቅርታ ልብ ለሚበጀው፣ ለሚሻለው፣ ለሚያለማውና ለሚያተርፈው መትጋት ይበጃል ይቅር መባባል ያለፈውን ያለ መቁጠር የከፋንን ያመመንን ያሳዘነንን በዛሬውና በነገው ጉዞ አይታሰቡ ማለት ነው በዳይ ይቅርልኝም ባይል ተበዳይ ይቅርብኝ ማለት ይችላል ይቅርታን ለመስጠት ይቅርታ የሚቀበል መኖሩ የግድ አያስፈልግም። ይቅርታ ለበዳይ ለተበዳይ የነፍስ ነጻነት ይሰጣል። ይቅር መባባል ከሚቀጥል ኪሳራና ውድቀት ይታደጋል። ይቅር ስንባባል ኪሳራ ዋይዝ ለቅ ማለታችን ነው። እርቅ በደል ያጎበጠውን ግፍ የተሸከመውን ልባችንን የምናርቅበት የክፍያ መንገድ ሆኖ ይመሰላል። ታረቅን ስንል በደልን ረሳን፣ ክፋትን ከውስጣችን አወጣን፣ ጠብ አክሳሪ ጎጂ መሆኑን አየን፣ ተማርን፣ የሚበጀውን የሚሻለውን የፍቅር ጎዳና መረጥ ማለታችን ነው። ይህ ሀሳብ ከግለሰብ ይጀምር እንጂ እስከ ሀገር ይዘልቃል፣ የሰው መጀመሪያውና የሰው መሰረቱ ግለሰብ ነውና። የዓለማችን ዘርፈ ብዙ ጸጋዎች በወጉ ለመጠቀም አርቆ ማየት ይጠይቃል። በጠባብ ደረት በአጭር ቁመት ሳይወሰኑ ልብና አእምሮአችንን ከአድማስ ባሻገር ማየት ከቻል በረከቱ የላቀ መሆኑን የዛሬው መድረክ በቂ ማረጋገጫ ነው። ሀገር እንደ ሰው ናት። እኛ እንደሆነው ትሆናለች። ብንፋቀር፣ ፍቅር ታዘንባለች። ይቅር ከተባባልን፣ ፈውስ ታፈልቃለች። ብንተጋ፣ ብልጽግናን ታጎርፋለች። ብንማር፣ ትሰለጥናለች። ብንከባበር፣ ብንተባበር፣ ትከብራለች፣ ትገስፋለች፣ ትልቃለች። መልካም ሰው ያላበቀለች ሀገር የሆነች እንደሆነ ግን በሰው ስንፍና ትደህያለች፣ በሰው ግፍና በደል ምድር ታነባለች፣ በሰው ጥላቻና ጦርነት ትደማለች። በእኛ ስንፍና፣ በእኛ ድካም፣ በእኛ ክፉ አሳቢነት ኢትዮጵያ ትሰደባለች፣ ትናቃለች፣ ትጠላለች። ሰው ማፍቀርም መጥላትም የተቸረው ልዩ ፍጡር ነው። ጥላቻውም ሆነ ፍቅሩ በግለሰብ ደረጃ የቀረ እንደሆነ ኪሳራው ወይም ጥቅሙ ውስን ይሆናል። እጅግ የምወዳችሁ ወገኖቼ ሆይ፣ ከመቶ ሚሊዮን ሕዝብ ክፉ የሚያስብ የለም ማለት ባይቻልም ክፉን ካልተጋራን ግን መክኖ ይቀራል። አደገኛው ነገር አንድ ክፉ ሀሳብ ከአንድ ቀና ልቦና ከሌለ ሰው ሲፈልቅና ብዙዎች ሲጋሩት ለጥፋት ይውላል። የሚጋራው ያጣ እንደሆነ እዚያው ግለሰብ ልብ ውስጥ ይመክናልና፣ ክፉ ክፉውን የማንጋራ መልካም መልካሙን የምንደምርና የምንደመር እንድንሆን፣ የመደመር ሚስጥር ለፍቅር ለይቅርታ ብቻ ይሁን። ለክፋት ለመግደል አንደመርም። የኛ መደመር ለሌሎች የምንደመረው ለፍቅርና ለይቅርታ ብቻ ይሁን፤ ለክፋትና ለመግደል አንደመርም። የኛ መደመር ለሌሎች ተስፋ እንጂ ጭንቀት አይሆንም። ብዙዎች የመደመር ፍልስፍናን ከቤዚክ የማትማቲክስ ጋይዲንግ ፕሪንሲፕል ጋር ያገናኙታል። ይሁንና የኛ የመደመር ሞቶ ከስሌታዊ ንድፍ ሀሳብ በመጠኑ ከፍ አድርገን ልንመለከተው ይገባል። ምክንያቱም በማትማቲክስ ጋይዲንግ ፕሪንስፕል ቦዲ ማስ ይባላል። መጀመሪያ ብራኬቱን ማፍረስ እኛ ግንቡን ማፍረስ ደግሞ አለው የኛ የመደመር እሳቤ ከቤዚክ የማትማቲክስ ጋይዲንግ ፕሪንሲፕል የላቀ ነው። ሁላችሁም እንደምታውቁት የማትማቲክስ ጋይዲንግ ፕሪንሲፕል ቦዲ ማስ ይባላል። የመጀመሪያው የቦዲ ማስክ ብራኬቱን ማፍረስ ነው። የኛ የመደመር ስሌት ግን የመጀመሪያው ስራው የጥላቻን ግንብ ማፍረስ ነው። መደመር ከተራው የማትማቲክስ የሚልቅበት ዋናው ምስጢር እኔና አንተ፣ እኔና አንቺ ስንደመር እንደ ማትማቲክስ ሁለት አንሆንም፣ እኛ ነው የምንሆነው። እደግመዋለሁ እኔና ኢሳይያስ ስንደመር ሁለት ሳይሆን እኛ እንሆናለን። እኛ ደግሞ እኛ ደግሞ ለሁለትም፣ ለአምስትም፣ ለአስርም፣ ለሚሊየንም ለመቶ ሚሊየንም እኛ መወከል ይችላል። ከዋናው የማትማቲክስ እሳቤ የሚለየው እኔና ኢሳያስ ስንደመር እኛ ሆነን ስለምንባዛ ነው። መባዛት ብቻ ሳይሆን ግን የኛ የመደመር ሞቶ መቀነስም አለው። የእኛ የመደመር ሞቶ የሚቀንሰው በደል፣ ቂም፣ ክፋት፣ ጥላቻ ስንፍና፣ ቀማኛነት፣ ሀገር አለመውደድ፣ ህዝብን አለማገልገል ይቀነሳሉ። የመቀነሻው መሳሪያ ደግሞ የማስያው ቱል ደግሞ ይቅርታ፣ ምህረት፣ ደግነት፣ ፍቅር ይባላሉ። የእኛ የመደመር ሞቶ ማካፈልም አለው። የምናካፍለው ፍቅር፣ የምናካፍለው በጎ ቃል፣ የምናካፍለው ጥበብ፣ የምናካፍለው ንዋይ ከኢዙ ወደ አፎም ጋር የምንካፍለው አሰብ ይሆናል። ደግሞዋለሁ። የእኛ የመደመር ስሌት ማባዛትም፣ መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና ይሱ ስንደመር የምንካፈለው አሰብ ይሆናል። የኤርትራ ህዝብ አሰብን ብቻ ሳይሆን ኢትዮጵያውያን ወደ አስመራ ምጽዋና አሰብ ሲጎርፉ በቂ ሆቴል የለምና የት ያርፋሉ ስላቸው እኛ በረንዳ አድረን ኢትዮጵያውያን ቤታችን ያድራሉ አሉ። መልካሙን ስናካፍል መልካሙን ስናብቃባ ስናብቃቃ መከፋፈል ሳይሆን መደመር ይሆንልናል። ክፉ ተግባር ቀንሰን እኔና ኢሳይያስ ሰባሰን በጎ በጎውን አካፍለን በአፍሪካ ቀን ስንደመር መደመር ለኔ ሳይሆን ለኛ ነውና ሁሌም እኛ ከኔ ይልቃል። እጅግ የተወደዳችሁ ደጋግማችሁ ታሪክ የሰራችሁ ውድ ወገኖቼ ሆይ የምንደመረው ነገን በጋራ ለማነጽ፣ እንግዶቻችንን በፍቅር ለመቀበልና ለማስተናገድ፣ ደካማውን ለማገዝ፣ ያለንን ለማካፈል፣ ተግተን ለመስራት፣ ለበደሉን ይቅር ለማለት፣ በፍቅር ሁሉን ለማሸነፍ የወደፊት እጣ ፋንታችን ከመበላላት መረዳዳት፣ ከመገፋፋት መተቃቀፍ እንዲሆንልን ነው። በመደመር ዛሬን ብቻ ሳይሆን ነገን እንሰራለን። ሳንደመር ስንቀር ኪሳራው ብዙ ነው። አንድ ማሳያ ለማቅረብ የመኪና ጎማ ከቸርኬ ጋር መደመር ካልቻለ፣ የልብስ ማጠቢያ መሰረት ይሆናል። ጎማን ያልደመረ መኪና ደግሞ ቆሞ ይቀራል። ለብቻው ምንም የሆነ ጎማ ከመኪና ጋር ሲደመር መኪናን ያሽከረክራል። ኢትዮጵያና ኤርትራ ለየብቻ ግንጥል ጌጥ ናቸው። ኢትዮጵያና ኤርትራ ሲነጣጠሉ ውበት የሌላቸው ግንጥል ጌጦች ናቸው። ሲደመሩ ግን ሲደመሩ ግን ለአፍሪካ ቀንድ ለመላ አፍሪካ ፈርጥ ናቸው። ኢትዮጵያውያንና ኤርትራውያን ለመለያየት የሚችል አንዳች ኃይል የለም። መልካችን፣ ፍቅራችን፣ ደግነታችን ጀግንነታችንም አንድ አይነት ነው። ነገር ግን የኛ መደመር ለሌሎች አፍሪካ ወንድሞቻችን ስጋት ሳይሆን ተስፋ፣ ጦርነት ሳይሆን ልማት፣ የሚቀንስ ሳይሆን የሚጨምር፣ የተገኘው ሰላም ለሁሉም የሚጠቅምና ሁሉም በጋራ ሊጠብቀው የሚገባ ይሆናል። ነጻነትና ሰላም በነፃ ሳይሆን ሕይወታቸውን በፈቃድ ለገበሩ እና አካላቸውን ባጎደሉ ጀግኖች የተገኘ ነውና ሊጠበቅ ይገባል። እኔ እንኳን የትናንትና የአዲስ አበባ ሕዝብ ፍቅር ሰን የማይጥ ፍቅር ማየት የቻልኩት! ሰኔ አስራ ስድስት ሁለት ጀግኖች ህይወታቸውን ገብረው ነው። ብዙዎች ሴቶች ሳይቀሩ አካላቸውን አጉድለው ነው። ላረጋግጥላቸው የምፈልገው ብዙ ስንገብር የመጣን ቢሆንም ኢትዮጵያ ማዕፀ ለምለም ናት፣ መቶ ሚሊዮን አብይ ስላላት። አንዱ ቢሞት አንዱ ይተካል። አንድ ሰው ገሎ ለውጥን ማደናቀፍ እንደማይቻል በተግባር ማስተማር ይኖርብናል። ነጻነት፣ ዴሞክራሲ፣ ሰላም፣ ፍቅር ብርሃንን እንጂ ጨለማን አያመነጩም። ጨለማም ከነዚህ ጉዳዮች ጋር አይስማማም። ውድ ወገኖቼ፣ የኢትዮጵያ ህዝብ ድል፣ ማህበረሰባዊ ሀብቶች ያካበተ ያደለበ ድንቅ ታሪክ ያለው ህዝብ ነው። ይሁን እንጂ ለነጻነት፣ ለዲሞክራሲ፣ ለፍቅር የሚሆን ስርዓት አላደረጀም። ለጠብ እርቅና ሽምግልና አለው። ለሌባ ቅጣት አለው፣ ነገር ግን ለጨዋ ሽልማት የለውም። የትራፊክ ህጋችንን ብታዩ ያጠፋ የሚቀጣ እንጂ ሃያ ዓመት ሳያጠፋ በጨዋነት የሚነዳ የሚሸልምበት ስርዓት የለውም። የግብር ስርዓታችን ብታዩው ጨዋ ግብር ከፋዮች ግብር ከፍለው የማህበረሰባዊ ኃላፊነት ሲወጡ የሚያበረታታበት የሚሸልምበት ስርዓት የለውም። ሲያረፍዱ የሚቀጣበት ብቻ ነው ያለው። በዚያ ያበቃም ሰው ሲያለቅስ ሰው ሲከፋው፣ ምን ነው በሞትኩት ብሎ ሆዱ እየባባ ገራገር ሆኖ የሚቀርበው ባህላችን፣ ሰው ከልቡ ሲስቅ ያየ እንደሆነ ግን ምን ያስገለፍጠሃል ነው የሚለው። ያገኘነው ሰላም ያገኘነው ዴሞክራሲ ያገኘነው ነፃነት? እንዴት እንደምንጠብቀው ያላወቅን እንደሆነ አንዴ ሲያመልጠን ዋጋ ያስከፍላል። ጤንነታችን እንዳያመልጠን፣ ዴሞክራሲያችን እንዳያመልጠን፣ ሰላማችን እንዳይወሰድብን ሁላችንም በአንድ ልብ ተደምረን ዘብ ልንቆም ይገባል። ምክንያቱም አንድ ሰው ቤተሰብ አይሆንም። አንድ ቤተሰብ ብቻውን ከተማ ሊሆን አይቻለውም። አንድ ቡድንም እንዲሁ ሙሉ ሀገር ፈጽሞ ሊሆን አይችልም። አንድ ሀገርም ያለ ሌላ ሀገር ብቻውን ሀገር ተብሎ ሊጠራ አይቻልም። ሌላ ድንበር የለምና ያንተ መኖር ለኔ ጌጤ ነው፣ የኔ መኖር ለአንተ ጌጥ ነው የሚል ባህልና ማንነት ስናደርግ ስናደረጅ ልክ በሰሞኑ ከኤርትራ ጋር እርቅ በጀመርን ማግስት የኢትዮጵያ የቦንድ ዋጋ ለንደን ላይ ጨመረ። ከፕሬዝዳንት ኢሳያስ ጋር ያሰብናቸውን የልማት ስራዎች ሳንናገር ጽፈን ሳንጨርስ በመታረቃችን ብቻ የኢትዮጵያ ዋጋ ከፍ ያለ እንደሆነ፣ ወደ ተሟላ ስራ ስንገባ ምን ልናመጣ እንደምንችል እናንተ ማሰብ ትችላላችሁ። የኢትዮጵያና የኤርትራ የእርቅ ጉዳይ ለጓደኛሞች፣ ለቤተሰቦች፣ ለጎረቤታሞች፣ ለሁላችንም ትምህርት ይሆናል ብዬ አስባለሁ። ኦሮሚያ፣ አማራ፣ ትግራይ፣ ሶማሊ አፋር፣ ሀረሪ፣ ሲዳማ፣ ወላይታ፣ ጉራጌ፣ ስልጤ፣ ከፋ፣ ሁነማ፣ ሁላችንም ኢትዮጵያውያን ነን። ኢትዮጵያ ለሁላችንም ትበቃናለች። ከዚህ ትምህርት መማር የሚቻለው የሚጠላ የማይፈለግ ሕዝብ የለም። ሁሉም ሕዝብ ውድ ነው። ከኤርትራ ጋር በተከፈተ ያየነው ጉዳይ በኤርትራ የሚገኙ ትግራዮች፣ አፋሮች፣ ብሌኖች፣ ኩነማዎች ሁሉም ለኢትዮጵያውያን ልዩ ፍቅር እንዳላቸው ነው። በመጨረሻም እናንተ የምታስደነቁ እጅግ የምታምሩ የኢትዮጵያ ህዝቦች፣ እናንተን ማገልገልም ይሁን ለእናንተ መሥዋዕት መሆን ከክብር በላይ ክብር ነው። የተከበራችሁ የኤርትራ ህዝቦች፣ ዛሬ ዛሬ የአዲስ አበባ ወጣቶች በሚያስደንቅ ፍቅር ለእናንተ ያላቸው እናፍቆትና አክብሮት አሳይተዋል። ወዳፎይ ወዳፎም ኢሱ በጀግንነት በጀግንነት ይህንን ገድል ስለሠራ በምወደው ሕዝቤ ፊት ዝቅ ብዬ ላመሰግን እፈልጋለሁ። ጸሎቴ የኢትዮጵያውያን ጸሎት እጅግ ለምንወደው ለኢትዮጵያ ያለው ፍቅር ከምትገምቱት በላይ የሆነው ስለ እኛ ተናግሮ የማይጠግበው እሱ ክብርና ምስጋና ይገባዋል ይገባዋል። እጅግ ለሚያምረው ቆይታችሁ፣ ትዕግስታችሁ፣ መደመራችሁ ከእናንተ ጋር እንዲሆን እያልኩ ፈጣሪ ኢትዮጵያና ኤርትራን አብዝቶ ይባርክ። አመሰግናለሁ።